ከሰልፉ አስተባባሪዎች መካከል አንዱ የሆኑት በዋሽንግተን ዲሲ የኦሮሞ ኮሚኒቲ ምክትል ሊቀመንበር አቶ አሰፋ ኪትል ስለ ሰልፉ ዓላማ የሚከተለውን ተናግረዋል። ዋና ዓላማው በአሁኑ ጊዜ የኢትዮጵያ መንግስት በህዝባችን ላይ እያደረገ ያለውን መጠነ ሰፊ ረገጣዎችን ለማጋለጥ እና የኢትዮጵያ መንግስት እዚህ ወር መጨረሻ በኋላ ደግሞ ህጋዊ መሰረትም የሌለው መሆኑን ለዓለም ህዝብ ለማሳወቅ ነው። እስካሁን ድረስ እየፈጸመ ያለው የሰብአዊ መብት ረገጣ፣ እስራት፣ ግድያ፣ ዝርፊያ ይሄ ሁሉ ተጠቃሎ ህጋዊም መንገድም ስለሚያበቃ ኦሮሞም ሆነ የኢትዮጵያ ህዝቦች ህጋዊ መንግስት የላቸውም። መንግስት ለእሬቻ በዓል እየወጡ ያሉ ሰዎችን ጭምር በማሰር ላይ ይገኛል ያሉት አቶ አሰፋ ህዝቡን ያለመሪ ለማስቀረት እውቅ የፖለቲካ ሰዎችን እየለቀመ በማሰር ላይ ይገኛል ብለዋል። ጀዋር መሀመድ የኦኤልኤፍ ፖለቲካ መሪዎች፣ በህዝቡ መካከል ተሰሚነት ያላቸው አባ ገዳዎች እና ወጣቶች እየተለቀሙ እየታሰሩ ነው ማለት ነው ይሄ እንግዲህ ህዝቡን ያለ መሪ ለማስቀረትና በአጠቃላይ የወታደር መንግስት ለማሰን እየተሰራ ነው ማለት ነው። ይህ ለአቶ አሰፋ ታስረዋል ስለተባሉት ሰዎች በስፍራው የተገኘው ሪፖርተራችን ሶራ የሚከተለውን ጥያቄ አቅርቦላቸው ነበር። በብዙ ሺህ የሚቆጠሩ የታሰሩ የምትላቸው ሰዎች፣ መንግስት የምለው በተጨባጭ ማስረጃ እንዳገኘባቸው ሌሎችም ደግሞ በህግ ያጣራቸው እያለ እንደሆነ ነው የምናገረው። በድርጊቱ አለመሳተፋቸውን የምታውቁበት ነገር አለ? እነዚህ በየቦታው የሚታሰሩ ሰዎች መንግስት እንደሚለው ወንጀል የተጠረጠሩ ወይም ሳይሆኑ፣ ህጋዊ በሆኑ ኦፊሶች ውስጥ የሚሰሩ ፓርቲዎቹ በህጋዊ መንገድ ኦፊስ ከፍቶ በአዲስ አበባ ውስጥ ወይም በፍንፍኔ ውስጥ የሚሰሩ እነዚህና ሌሎችም በየቦታው የህዝብ ተወካዮች የሆኑት ወንጀል ሳይኖራቸው ዝም ብሎ ይዞ አስሯቸው፣ ከዛ በኋላ ለሶስት ወር፣ ለአራት ወር፣ ለስድስት ወር እንደ አብዲ ረጋሳ አዲስ አበባ ውስጥ ነው ያለው። እንደነዚህ አይነት ሰዎችን አስሮ ወንጀለኛ ነው ይላሉ። ከመስከረም ሰላሳ በኋላ ህጋዊ መንግስት አይኖርም ነው እያላችሁ ያላችሁት። ምርጫው በሰላም እንዲካሄድ ምን አማራጭ ከዚህ ሁሉ ነጻ ልንሆን የምንችለው ህዝቦች ነጻ ሆኖ የራሳቸውን ተወካይ እንዲመርጡ እድል እንዲሰጣቸው ነው። ያንን ለማብቃት ደግሞ እውነተኛ የህዝብ ተወካይነት ያላቸው የፖለቲካ ድርጅቶች አንድ ላይ መጥቶ ተወያይቶ ጊዜያዊ መንግስት አቋቁሞ ከዛ በኋላ ፍሲና ሪቴ የሞላበት ምርጫ እንዲካሄድ ነው። የሚቃወሙትን በሙሉ እስር ቤት አስገብቶ ምርጫ የሚባለው ነገር የለም። እንኳንስ ምርጫ ሰው ከቤቱ ወጥቶ መግባት ባልቻለበት ሁኔታ ቄሮች በስመ ወጣት በመሆናቸው ብቻ እና ኦሮሞ በመሆናቸው ብቻ ወንጀለኛ ተብሎ ያለ ምንም ፍርድ ቤት በየቦታው ተይዞ የሚታሰሩበት የሚገደሉበት፣ ተገሎ እንኳን ሬሳ መውሰድ የማይችሉበት ደረጃ ውስጥ ነው ያለው ማለት ነው። በዚህ መካከል ምርጫ የሚባለው ነገር ምንም የማይመስል ነገር ነው። ሰልፈኞቹ ተቃውሟቸውን በማካሄድ ላይ ሲሆኑ በአሜሪካ የውጭ ጉዳይ ሚኒስትር፣ በዓለም ባንክ እና በሕግ አውጪው ምክር ቤት ካፒቶል ፊት ለፊት እንደሚያደርጉ ገልጸዋል። በትናንትናው እለት በዋሽንግተን የኢትዮጵያ ኤምባሲ ፊት ለፊት የተቃውሞ ሰልፍ ማድረጋቸውን አስተባባሪው ተናግረዋል። በተቃውሞ ሰልፈኞቹ ስለተነሱ ክሶች የኢትዮጵያ ኤምባሲ ለማነጋገር ያደረግነው ሙከራ አልተሳካም። ወደፊት በዚህ ጉዳይ ምላሽ የምናገኝ ከሆነ ይዘን የምንቀርብ መሆኑን እንገልጻለን።